ጤናና አካባቢ የዓለም የጤና ድርጅት ምንም እንኳን ብዙ ሰዎች የኮቪድ-19 ምልክቶችን ባያሳዩም ሀገራት የመመርመር አቅማቸውን አጠናክረው በስፋት ምርመራዎችን እንዲያደርጉ መክሯል። በአንዳንድ ሀገራት በየዕለቱ የሚያዙ ሰዎች ቁጥር ቢቀንስም ምርመራው በስፋት ቀጥሏል። ጤና ይስጥልኝ! የዝግጅታችን ተከታታዮች እንደምንሰነበታችሁ ኢትዮጵያ ውስጥ እስከ ትናንት ድረስ አንድ ሚሊየን አንድ መቶ አርባ ሰባት ሺ ሁለት መቶ ስልሳ ስምንት ምርመራዎች መደረጋቸውን የጤና ጥበቃ መረጃ ያመለክታል። ሰሞኑንም ኢትዮጵያ የኮቪድ አስራ ዘጠኝ መመርመሪያ ማምረት መጀመሯ ተሰምቷል። ለሀገሪቱ የመመርመር አቅም ይህ ምን ማለት ይሆን? ስለ ተዋሲው የሚሰጠው የግንዛቤ ማስጨበጫ ያስከተለው ውጤትስ እንዴት ይታያል? ከጤና ጥበቃ ምላሽ ጠይቀናል። ለጥቂት ደቂቃዎች አብረን እንቆይ። በዓለም አቀፍ ደረጃ የሚወጡ መረጃዎች በኮቪድ-19 የተያዙ ሰዎች ቁጥር እያሻቀበ መሄዱን ያመለክታሉ። 29 ሚሊዮን አልፏል። በዚህ መሃልም ለተዋሲው መከላከያ የሚሆን መድኃኒት የማቅረቡ ፉክክር ተጠናክሯል። ናሲወር ላይ ኖቫ ቫክስ የተባለው ዩናይትድ ስቴትስ መድኒት አምራች ኩባንያ ዓለም ትልቁ የክትባት አምራች መሆኑ ከሚነገርለት የህንዱ ሴረም ተቋም ጋር በትንሹ አንድ ቢሊየን ክትባት ለማምረት ተፈራርሟል። የክትባቱ ማምረት ሂደት አሁን በመካከለኛ ደረጃ ላይ መድረሱ የተገለጸ ሲሆን ሁለቱ ተቋማት የሚያዘጋጁት መካከለኛ መካከለኛና ዝቅተኛ ገቢ ላላቸው ሀገራት የሚውል ነው ተብሏል። ቻይና የጀመረችው የክትባት ማምረት ሂደት እስከ መጪው ህዳር ሊጠናቀቅ ይችላል ባይ ናት። ጀርመን በበኩሏ ክትባት ለገበያ የማቅረብ ፉክክሩን አልወደድኩትም፣ በእርጋታ እስከ መጪው ጎርጎሮሳዊ 2021 ዓ.ም አጋማሽ ላደርስ ችላለው እያለች ነው። የዓለም የጤና ድርጅት ሀገራት የኮቪድ-19 ምርመራን አጠናክረው እንዲቀጥሉ እያሳሰበ ነው። ከመነሻው ችግሩ ተባብሶ በታየባቸው እንደ ቻይና ባሉ ሀገራት ሰዎች በፈቃደኝነት ምርመራውን ማካሄድ ጀምረዋል። ሆንግ ኮንግ ለአንድ ነጥብ ስምንት ሚሊየን ህዝብ ምርመራ አድርጌ በሽታው የተገኘባቸው አርባ ሁለት ብቻ ናቸው ብላለች። በቻይና የተጀመረው ሰዎችም በመደዳ የመመርመሩ ሂደት የበሽታው ምልክት ሳይታይባቸው ታዋሲው ያለባቸውን ለይቶ ለማወቅ የተደረገ ጥረት መሆኑ ተገልጿል። ኢትዮጵያ ውስጥ እስከ ትናንት በተካሄደው ምርመራ በአጠቃላይ ስልሳ አራት ሺ ሰባት መቶ ሰማኒያ አራት ሰዎች በኮሮና ተዋሲ መያዛቸው ሲረጋገጥ ከእነዚህ ውስጥ ሀያ አምስት ሺ ሶስት መቶ ሰላሳ ሶስቱ ከህመማቸው አገግመዋል። በተዋሲው ተይዘው የሚገኙት ደግሞ ሰላሳ ስምንት ሺ አራት መቶ ሀያ ዘጠኝ ሰዎች መሆናቸው ተገልጿል። ባለፈው መጋቢት ወር አንድ ሰው ላይ ታይቶ ቀስ በቀስ የተዛመተው የኮሮና ተዋሲ የሚተላለፍባቸው መንገዶችና የመከላከያ ስልቶችን ማህበረሰቡ መረዳቱን፣ ሆኖም ግን ተግባራዊ ማድረጉ ላይ ጉድለት መኖሩም በጤና ጥበቃ የህዝብ ግንኙነትና ኮሚኒኬሽን ምክትል ዳይሬክተር አቶ ዮርዳኖስ አለባቸው ይናገራሉ። መጀመሪያ አካባቢ ሁላችንም እንደምናውቀው የሁሉም ተቋማት የሁሉም ማህበራት የሁሉም የበጎ ፍቃድ ቡድኖች መልካም እንቅስቃሴ ጎልቶ ይታይ ነበረ። ለተወሰነ ጊዜ ነው እንጂ በየአካባቢው ወጣቶች በበጎ ፍቃድ እያስታጥቡ ነበረ። የተለያዩ ተቋማት ላይ እጅ ሳራጠቡ አትገቡም የሚባሉ ነገር ነበር። ኢቨን ራሱ ሩጫዎችም ነበሩ ግንዛቤ ለማስያዝ የኪነ ጥበብና የፈጠራ ስራዎችን ተበራክተው ነበረ። ግንዛቤው በሽታ ኮሮና ቫይረስ ምንድን ነው፣ በምን ይተላለፈዋል፣ ምልክቶቹ ምንድን ናቸው የሚለው አጠቃላይ እውቀቱን ከመስጠት አንጻር የተሰሩ ስራዎች በርከት ያሉ ናቸው። በዚህም ማህበረሰቡ አስፈላጊውንና መሰረታዊ የመከላከያ መንገዶችን ጨብጧቸዋል፣ በእውቀት ደረጃ የሚል ነገር አለ። ይሄ እንደ ሚኒስትሪም ግምገማው እውቀቱን ይዞታል። ነገር ግን ደግሞ በድርጊት ከመግለጽ ግን ውስንነቶች ይስተዋላሉ። ይህ ምን ማለት ይሆን? አካላዊ ርቀትን መጠበቅ ከበሽታው እንደመጠበቅ ነው። ይሁን እንጂ አካላዊ ርቀቱን ጠብቆ የማይታይበት ነገሮች አሉ። አፍና የአፍንጫ መሸፈኛ ፌስ ማስክ መጠቀም ከበሽታውን ሊከላከልለት እንደሚችል ይገነዘበዋል። ነገር ግን አይተሽ ከሆነ ወይም በየ አካባቢያችን እንደምናየው የአፍና የአፍንጫ ማስኩን በአገጭ ስር የማድረግ ነገር አለ። አንዳንድን ደግሞ በጆሮ አንጠልጥሎ የመታየት ነገር አለ። ሰው እነዚህ እነዚህ ነገሮች እውቀቱን ይዞታል፣ ነገር ግን በድርጊት ደረጃ የመለጥ ነገር ግን ውስንነቶች እንዳሉ የተለያዩ የተደረጉ ዳሰሳዎች የሚያመላክቱት እሱን ነው። እነዚህ ከተዋሲው ሰዎች ራሳቸውን ሊከላከሉ ያስችሏቸዋል የሚባሉ ቁሳቁሶች አቅርቦት ምን ይመስላል? እንደው በሀገር ደረጃ እንደገና በሐኪም ቤቶች ሲመለከቷቸው እንዴት ነው? ምክንያቱም መጀመሪያ አካባቢ የሚነገረው አቅርቦቱ የለም የሚል ከፍተኛ ስጋት ነበር። አሁን ላይ ቀደም ሲል እንደሚገለጸው በተለያዩ ጊዜያት በሚዲያዎቻችን የኮሮና ቫይረስ መከላከያ ይጠቅማሉ የሚባሉት የስራ ላይ ደህንነት መጠበቂያዎች ሊሆን እንደዚህም ደግሞ ማህበረሰቡን ሊጠቀምባቸው ይገባል የሚባሉትን እንደ ሚኒስትሪ የተለያዩ እርምጃዎችን ወስዷል። በበጎ ፍቃድም የተለያዩ ተቋማትን በማሰባሰብ እነዚህም ቁሳቁሶችን ለማሟላት ጥረት ተደርጓል። ይህ ብቻም አይደለም፣ አገር ውስጥ በርካታ የሀገር በቀል ፋብሪካዎች አሉ፣ ኢንዱስትሪዎች አሉ። እነዚህ አገር በቀል ኢንዱስትሪዎችና ፋብሪካዎችን በራስ አቅም እነዚህ የመከላከያ እንቅሳቶችን የማምረት ነገር አለ። አሁን በየአካባቢያችን ብትመለከቺ የእጅ ማጽያ ሳኒታይዘሮችን ወይም አልኮል የሚጠቀሙ በብዛት ሀገር ውስጥ የተመረቱትን ነው። በተጨማሪም ደግሞ የአፍና የአፍንጫ መሸፈኛ ማስክንም ቢጠቀሙ የምትመለከች በሀገር ውስጥ የተዘጋጁትን ምጥረት አለ የለም የሚለው የራሱ የሆነ አሰስመንት የሚጠይቅ ሆኖስ አለ። ነገር ግን አሁን በተቻለ አቅም በራስ አቅም እዚሁ ሀገር ውስጥ እየተመረቱ አገልግሎት ላይ እየዋሉ ያሉት አሉ። እንግዲህ እነሱም ደግሞ በስፋት እያደረግን ከመላ ክልልና ከተሞች ላይ ጥረቱ እንዳይፈጠር አስፈላጊውን ድጋፍም አስፈላጊውንም ክትትል ማድረግ ይጠበቅብናል ማለት ነው። የበሽታውን የተህዋሲውን ስርጭት ሲመለከቱ ከተሞች አካባቢ ነው ወይንስ ገጠሩም ውስጥ ገብተዋል? እንደው መረጃው ካለ ጆ ላይ አሁን ይህ የበሽታው መጠን በማህበረሰብ አቀፍ ደረጃ ነው ገብቷል ተብሎ የሚታሰበው፣ እዛ ደረጃ ላይ ደርሷል። ቢኮዝ በየትኛውም አካባቢ ላይ ማህበረሰቡ የአፍና አፍንጫ መሸፈኛ እንዲጠቀም ነው እንደ ሚኒስትሪም የምንገፋው። ተጨማሪም ደግሞ እጁን በተገቢ እንዲታጠብ፣ አካላዊ ርቀቱን እንዲጠብቅ ነው ምክር የምንሰጠው ማለት ነው። ይህ ማለት ማን ምን እንደሆነ የማይታወቅበት ነው ወይ እያንዳንዱ ማህበረሰብ አካል ላይ ይህ ቫይረስ ሊኖር ስለሚችል ሁሉም ሰው የራሱን የሆነ ጥንቃቄ ሊያደርግ ይገባል ነው። የሰው ልጅ ሞቢሊቲው ከአንዱ አካባቢ ወደ አንድ አካባቢ እስካለ ድረስ አይ በከተማ ነው የታጠረ እና ከተማ አካባቢ ነው ተገቢ ጥንቃቄ ሊደረግለት የሚገባው የሚባልበት ሌብል አይደለም። እንግዲህ፣ በበርካታ ሀገራት በተለይም በምዕራቡ ዓለም የመመርመሪያ መሳሪያዎች አቅርቦት መኖሩ በተህዋሲው የተያዙ ሰዎች ቁጥር በትክክል እንዲያውቁ ረድቷቸዋል። ኢትዮጵያ በቅርቡ መመርመሪያ መሳሪያዎችን ማምረት መጀመሯ እንደውም ከሀገር ውስጥም ወደ ውጭ የመላክ እቅድ እንዳለ ነው ሲነገር የሰማ ነው። ያ ማለት የመመርመር አቅሙ አለው። የሀገር ውስጥ ምክንያቱም እስካሁን ድረስ ሁለት ሚሊየን አልሞላም ኢትዮጵያ ውስጥ የተመረመረው አንድ ሚሊየን አንድ መቶ አርባ ሰባት ሺ ሁለት መቶ ስልሳ ስምንት ነው። እስከ ትናንትና ድረስ የተመረመረው የጤና ጥበቃ መረጃ እንደተመለከትኩት እዚህ ላይ ምን ይሉናል? እንደሚታወቀው ቀደም ሲል በኢትዮጵያ ውስጥ የኮሮና ቫይረስ የላቦራቶሪ መመርመሪያ ኪት አልነበረም። ያንም አካባቢ በኢትዮጵያ ውስጥ አንዳንድ የሰስፔክት ሊሆኑ ኬዞችን ሲመረመሩ የነበሩት ወደ ደቡብ አፍሪካ እየሄደ ነበረ። እንደ ሀገር በተፈጠረ አቅም አሁን ላይ በቀን እስከ ሀያ አምስት ሺህ የሚደርሱ ዘመቻዎችን ባለፉት የነሐሴ የአንድ ወር ዘመቻችን ላይ ማሳካት ችለናል። ከዛ አልፎ ደግሞ አሁን ላይ የኮሮና ቫይረስ የላብራቶሪ መመርመሪያ ኪት ማምረት የሚያስችል ፋብሪካም እዚሁ ሀገር ውስጥ ተሰርተዋል ማለት ነው። ይህ ማለት እንግዲህ እንደ ሀገር አቀፍ ደረጃ ለዚህ ቫይረስ ፍቱነ ተብሎ የቀረበ በመድኃኒትነትም በክትባትም ገና ነው። ስለዚህ ኢትዮጵያ ውስጥም የመድረስ አቅሙ ሊዘገይ ይችላል። በአጠቃላይ ግን ኮሮና ቫይረስ ላብራቶሪ መመርመሪያ ኪት እንደ ሀገር መመረት መቻል የቫይረሱን ስርጭት መጠን በስፋት ለማወቅ እና ከዛ በኋላ ለሚወስዱትን መንግስት ላይ እና አጠቃላይ ማህበረሰቡን ሊያደርጋቸው ስለሚገቡ ጥንቃቄዎች ትልቅ እገዛ ያደርጋል ተብሎ ይጠበቃል። እንግዲህ ጥሩ ጅማሮ ነው ማለት ነው። በዓለም የጤና ድርጅት የኮቪድ-19 ወረርሽኝ ምላሽ ሰጪ ቡድን አባል ማርግሬት ሃሪስ ባደረጉት ቃለ ምልልስ ዛሬም የተዋሲው ስርጭት በሰሜን እና በደቡብ አሜሪካ ሀገራት ተባብሶ መቀጠሉን አመልክተዋል። በተጨማሪም በሰሜን አፍሪካ እንዲሁም በአረብ ሀገራትም መዛመቱ መባባሱን ጠቁመዋል። በመፍትሄነት ያቀረቡት ደግሞ ሀገራት እንደ እስራኤል ለሁለተኛ ጊዜ የዜጎችን እንቅስቃሴ ሙሉ ለሙሉ ለመዝጋት እንዳይዳረጉ በተዘጋ ስፍራ መሰባሰብን፣ በተለያየ ዝግጅት ሰበብ በአንድ ቦታ የሰዎችን በርክቶ መገኘትን፣ እንዲሁም ርቀት አለመጠበቅ ላይ ከፍተኛ ጥንቃቄ እንዲደረግ ነው። የወረርሽኙን የመዛመት ስልት ከማራቶን ያመሳሰሉት ባለሙያዋ እጅ መታጠብ፣ ያፍና ያፍንጫ መሸፈኛዎችን በአግባቡ መጠቀምን ሳይዘናጉ መፈጸሙ ይረዳልና ሰዎች ይህም በአግባቡ መፈጸም ከቻሉ የስርጭቱን አድማስ ማጥበብ እንደሚቻል መክረዋል። በዚህ ረገድ በኢትዮጵያ ያለውን በማብራራት የተባበሩንን በጤና ጥበቃ የሕዝብ ግንኙነትና ኮሚኒኬሽን ምክትል ዳይሬክተር አቶ ዮርዳኖስ አለባቸውን በማመስገን ለለቱ ያልነውም በዚሁ አበቃን። አድማጮች፣ አስተያየት ጥቆማቸው አይለየን። ሸዋ እየለገሰ ነኝ። ሰላም ሁኑ።